Man sieht, äh, dass er als politische In der noch die Politiker, die die Politiker, die die die ማቲያስ ሩብ በቅርቡ አሳትሞ ባወጣው መጽሐፉም ላይ ጋዜጠኛው ቼ በአሜሪካ መንግስት ላይ ያኔ የሰነዘረው ሀሳብ አሁንም እሱ እንደሚለው በአንዳንዶቹ ዘንድ ተቀባይነት አለው። አዞ ኤርኢስት አልስ ፊጉር ምንም እንኳን ያኔ ቼ የሰነዘራቸው ሀሳቦች ከአሁኑ ሁኔታ ጋር አብሮ ይሄዳሉ ባይባልም ጸረ አሜሪካንነቱን ያኔ የተናገራቸው ምንጊዜም ዝቅ አላደረጉበትም። አሁንም ቼ ለአንዳንዶቹ መሪያቸው ነው። ቼ እንዲያውም የፕሬዚዳንት ትራምፕ በአሜሪካን ፖለቲካ ላይ አሁን በድንገት ብቅ ማለት ማቲያስ ሩብ ጋዜጠኛው እንደሚለው ቼን Der hat ihm auch ganz wesentlich Der amerikanische Mr. Donald Trump, hat in ጀርመን በሁለቱም ቦታ ፎቶግራፉ አደባባዩን ሞልቶ ነበር፣ ጠመንጃውን ያነገበ ክርስቶስ ብሎም። አንድ የቀድሞ ምስራቅ ጀርመን ነዋሪ ገጣሚና ኪነት ሰው ሙዚቀኛው ቮልፍ ቢርማን አጥናቆቱን ያኔ ለሱ ገልጾለት ነበር። የጥፋት እንጂ የቀና ሰው ስራና አላማ አይከተልም ነበር ብለውም፣ የሥነ ጽሑፉ መምህር ሚስተር ሪቻርድ ሄርሲንገር በተራቸው ሲጠየቁ መለስ ብለው የቼን ጉዞና አላማ ሰውየው ተችተዋል። ግትር ያለው አመለካከቱ አስተሳሰቡና ድርጊቱን ጨፍድዶ ይዞ ነበር። መረን የደቀቀው ለሞትና እስከ መጨረሻው ድረስ ለአመፅ እቼ የነበረውም ፍቅሩም እሱን ለመረዳት በቂ ምስክር ነው። የችጉቬራ ፎቶግራፍ በአውሮፓና በአፍሪካ እንዲሁም በላቲን አሜሪካ በያለበት ቢታይም በታክሲዎች ላይ ምስሉ አዲስ አበባ ተለጥፎ ይታያል። እሱም የፖለቲካ ዓላማ ንግቡ ለማድረስ አስፈላጊ ነው የሚለው የጠመንጃ ትግል በአሁኑ ዘመን የሚከተሉ እንቅስቃሴዎች ቁጥር በያለበት እየቀነሰ መጥተዋል። እንዲያውም የሚቃወሙት ጋዜጠኛው እንዳለው እየተበራከቱም ሄደዋል። የቦሊቪያው ደፈጣ ተዋጊዎች ፍራክ እርቅ ወርዶ መሳሪያቸውን እዚያ አስረክበው ደረታቸው ላይ ተቀምጦ ከነበረው ከቼ ፎቶግራፍ ተለያይተዋል። የአርጀንቲናው ተወላጅ የሮማው ሊቃነ ጳጳስ ፍራንሲስ አዲሱ ቼጉቬራ እሳቸው ናቸው ብሎ ጸሐፊው ጋዜጠኛ ማቲያስ ሩብ ከጣቢያችን ከዶቸቨለም ተሰናብተዋል። ይልማኤል ሚካኤል ዶቸቨለ ራዲዮ ጣቢያ ከበርሊን ከተማ